በምዕራብ ጉጂና ጌዲዮ ዞኖች ግጭት ቀዬውን ጥሎ እንዲበተን የተገደደው ቁጥሩ የበዛ ህዝብ ዛሬም ደራሽ እርዳታ ይሻል። ለግጭቶቹ ዘላቂ መፍትሄና ተፈናቃዩን ህዝብ መልሶ ለማቋቋም የአካባቢውና የፌዴራል መንግስት ሊወስዱ ከሚገቡ እርምጃዎች ባሻገር ዜጎች በህይወት አድኑም ሆነ በሀገር ደረጃ ብጥብጥን በሚያርቁና ሰላም በሚያመጡ ጥረቶች ያላቸውን ሁነኛ ድርሻ የሚያመላክት ምግባር ነው። የዋሽንግተን ዲሲው ዓለም አቀፍ ትብብር ለኢትዮጵያውያን መብት የተሰኘው የጋራ ግብረ ኃይል መሰንበቻውን ለጌዲዮ ተፈናቃዮች እርዳታ አሰባስቧል። አሉላ ከበደ የግብረ ኃይሉን ሊቀመንበር አርቲስት ታማኝ በየነን በቡድናቸው ክንውንና በተያያዥ ወቅታዊ የኢትዮጵያ ጉዳዮች ዙሪያ አወያይቷል። ታማኝ በየነ ከረጅም ጊዜ በኋላ ልንገናኝ ነው። ወደ አሜሪካ ድምጽ እንኳን በድምፁ መስመር ብቅ አልክ። አመሰግናለሁ አሉላ፣ እኔም ደስ ብሎኛል። በቅርብ ርቀት ብንገኝም በስልክ መስመር ነው እያነጋገርኩህ ያለሁት እዚህ በአካል የምትመጣበት እና ምናልባትም በአገር ጉዳይ የምንነጋገርበት በምስል የሚታየውን ለቀጣይ ውይይታችን እና ቆይና ባለፈው ሳምንት የጀመርከው በተለይ በደቡብ ኢትዮጵያ ጌዲኦ አካባቢ የተፈናቀሉ ሺዎች ለመርዳት የተወጠነ የገንዘብ ማሰባሰብ ጥረት ዘንድሮም የሰመረልህ ይመስላል። ምናልባትም ከዚህ ቀደም ከታየው ለየት ባለ መልኩ በአጭር ጊዜ ውስጥ ከፍ ያለ መጠን ያለው ገንዘብ ማሰባሰብ ችላችኋል። እስኪ አሁን ያለህበትን በመረዳት እንጀምር። እሺ፣ በጣም አመሰግናለሁ አሉላ። መቼም እንደ እምነቴ ይሄ የሆነው በእግዚአብሔር ነው ብዬ ነው ማምነው እና ክብር ለእግዚአብሔር ይሁን በጣም ባላሰብ ነው መልኩ በዚህ ደረጃ ህዝቡ ይንቀሳቀሳል የሚል ግምት አልነበረኝም እና ከዳር ዳር ሁሉም ሰው ምላሽ የሰጠበት በእውነት በፍቅር፣ በህብረት መቆም ሲቻል ውጤቱ ምን እንደሚመስል ያሳየንበት ነው። እስካሁን ባለኝ የመጨረሻው መረጃዬ አንድ ሚሊዮን ሁለት መቶ ሀምሳ ሺህ የአሜሪካን ዶላር ተሰብስቧል። እስካሁን ድረስ ግን አልቆመም። አሁንም የሚሰጡ ሰዎች አሉ። በጣም ሰፊ ችግር ስላለ እንዲሁም በበለጠ እንዲሰጡም አጋጣሚውን ተጠቅሜ ይናገራለሁ። መልካም። በግልጽ እንደሚታየው ታማኝ፣ ከፍተኛ መጠን ያለው ገንዘብ በአጭር ጊዜ ውስጥ ማሰባሰብ ይችላችኋል። ግብረ ኃይላችሁ፣ በሊቀመንበርነት የምትመራው ግብረ ኃይል መሰል እርዳታ የሚፈለግባቸው ፈጥኖ ደራሽነት የሚጠይቁ ችግሮች በነበሩበት በተደጋጋሚ ያድርጋችኋል። ይህ የአሁኑ የቅርብ ጊዜው መሆኑ ነው። ምን የተለዩ ሁኔታዎች ታስተውላለህ? በአገርም ደረጃ ውጥረት የነገሰበት ስጋት በሰፊው የሚስተዋልበት ጊዜ ጋር ደርሰናል። ፈንጥቆ የነበረውን ተስፋና የዛሬውን ሁኔታ ቆየት ብለን እናነጻጽራለን። እርዳታውን በማሰባሰቡ ረገድ ያገኛችሁት ምላሽ አሁን ካሉት ሁኔታዎች ጋር እንዴት ታዛምደዋለህ? ያሉ እንዳልከው በእንዲህ አይነት የእርዳታ ስራ ቆይተናል። ስድስተኛ አመታችንን እያያዝን ነው እንደ ፈረንጆቹ አቆጣጠር በሁለት ሺህ አስራ ሶስት ነው የጀመርነው ያም በሳውዲ የነበሩ ኢትዮጵያውያን በግፍ በየ መንገድ ዳር ሲጎተቱ ና አገር እንደሌላቸው መንግስት ወገን እንደሌላቸው እንደዛ አይነት ግፍ ሲፈጸምባቸው በዛ እልህና ስሜት ነው የተሰባሰቡ ነው እና እነሱን መልሶ ወደ ሀገራቸው ለማድረስ በሚደረግ ጥረት ውስጥ ህዝቡ ከፍተኛ ርብርብ አድርጎ በዲፕሎማሲ ጫናን የሳውዲ መንግስት ወደ ሀገራቸው እንዲመለሱ የኢትዮጵያ መንግስትን በወቅቱ የነበረው ይህንን ኃላፊነቱን የግድ ዜጎቹን እንዲቀበል የተገደደበት ሁኔታ ፈጥረናል። ከዛ በኋላ በተለያዩ ተመሳሳይ ግጭቶች በኤርተኮርም በተፈጠሩ የተለያዩ ነገሮች ላይ እርዳታ ስንሰጥ ቆይተናል። ይሄ እንግዲህ የምናደርገው በአደባባይ ወጥተን ህዝቡን እባካችሁ እርዱ ወገናችን እንዲህ የሆነ ነው ስንል የተለያየ ጊዜ ከፍተኛ እርዳታ አድርጎልናል። በአለፈው አመት ብቻ በሁለት ሺ አስሩን ብንመለከት መጋቢት ወር ላይ ከሶማሊያ ክልል ለተፈናቀሉ ኦሮምኛ ተናጋሪ የኢትዮጵያ ዜጎች ግማሽ ሚሊየን ብር ልከናል። እንደገና በዛው አመት በመጋቢት ወር ከመንግስት ታጣቂዎች በከፈቱት ተኩስ ሰዎች ሲገደሉና አገር ለቀው ወደ ኬንያ ሲተሰደዱ በኬንያ ቀይ መስቀል አማካኝነት ወደ አስር ሺህ አሜሪካን ዶላር ልከን ለአፋጣኝ እርዳታ እንዲደርስ አድርገናል። ከዛ አልፎ በግንቦት ሁለት ሺ አስር እንደዚሁ ከቤንሻንጉል ጉምዝ ክልል ተፈናቀሉ የአማራ ብሔርስ ተወላጆች ወደ ባህር ዳር በተሰደዱበት ጊዜ ወደ ስምንት መቶ ሺ የአሜሪካን ዶላር ልከናል። እንደገና በነሐሴ ሁለት ሺ አስር ከደቡብ ኢትዮጵያ በብሔር ግጭት ወላይታ፣ ጌዲዮ እና ጉራጌ ወገኖቻችን ለደረሰው ተመሳሳይ ችግርም እንደዚሁ ወደ ግማሽ ሚሊዮን ብር ልከናል። እንደዚህ ህዝቡን እየወጣን ነው የምንለምነው። ከሱ ሁሉ በላይ የሆነ ደግሞ ባለፈው ጊዜ እኔ ራሴ ኢትዮጵያ በነበርኩበት ወቅት ውራዩ አካባቢ ለደረሰው አደጋ ህዝቡን እርዳታ በጠየቅንበት ወቅት ወደ ግማሽ ሚሊዮን የአሜሪካን ዶላር ነው ህዝቡ የተረባሩና ከፍተኛው ሬከርድ እሱ ነበር እና እንግዲህ፣ ብዙ ጥያቄ ብዙ ልመና ተደርጓል። ይሄኛውን ለየት የሚያደርገው የወገኖችን ብሶት ሲያይ ኢትዮጵያዊው የአገሬስ መጪ እድል ምንድን ነው የሚል ስሜት ውስጥ የገባ ይመስለኛል። እና አንድ ድምፅ ነው ያሰማን፣ የህብረት ድምፅ ነው ያየንበት ጌዲዮ እንደውም የመሰባሰባችን ምልክት አድርጎ የወሰደው ነው ይመስለኛል። አሉላ ታማኝ፣ መልካም ስራዎች ባሉበት ሁሉ መኖር ትልቅ መታደል ጭምር ይመስለኛል። ፈጥኖ ደራሽ ሁኔታዎችን ለማደራጀት ከግብረ ኃይልህ ከስራ አጋሮች ጋር የምታደርጉት ጥረት በተደጋጋሚ መታየቱ ምናልባት ይሄ በቀጥታ አንተን በግልህ ወደሚመለከት ሌላ ጥያቄ ይወስደናል። ተጽዕኖ አድራጊነት፣ ተሰሚነት ከትልቅ ኃላፊነትም ጋር የሚመጣ እንደመሆኑ ዛሬ ባለው ሁኔታ ብዙዎች ባንተ መሰል ሁኔታ ውስጥ ያሉ በድርጊት የሚታዩት ሁኔታዎች ላይ ያላቸው አዎንታዊ ተጽዕኖ የማሳደር አቅም የተዳከመ ይመስላል። አንዳንዴም አጠያቂ ሁኔታዎች ሲፈጸሙ በግብር እንመለከታለን። ጸያፍ የሆኑትን ጨምሮ በማኅበራዊ መገናኛ ብዙሃን ወደ የትም የማያስኬዱ አንዱ ሌላውን የሚነቅፉበት ዘለፋ የሚደርስበት ሁኔታ በስፋት እየታየ ከኃላፊነት ውጪ ወደሆነ አቅጣጫ እየሄድን ይመስላል። ትርምስ ያለበት ሁኔታ እናያለን ለራስህ የምትሰጠውን ኃላፊነት በተግባር ከምናየው ጋር ማለት ነው፣ ምንድን ነው የምትለው? አሉላ ትልቅ ጥያቄ ነው ያነሳኸው፣ ግን አንድ ነገር ልበል ፍቀድልኝ። ይሄ ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም ግሎባል አላያንስ ብለን የምንጠራው ከኔ ጀርባ በጣም ጉልበታቸውን የሰጡ የቤተሰብ ጊዜያቸውን የልጆቻቸውን የሰጡ ቀን ከሌሊት የሚሰሩ አሉ። እኔ ከፊት እየሆንኩ እኔ ምስጋናውን እየወሰድኩባቸው ነው እንጂ በጣም ብዙ ጀግኖች አሉ፣ ከጀርባ ያለው ምስጋና ለነሱ ይገባል እላለሁ። በሌላ በኩል አሁን ባለው ሁኔታ ስመለከት እንዳልከው በዚህ እርዳታ ማሰባበሰብ ውስጥ ብዙ ብዙ ፈተና ይገጥመናል። ቀደም ሲል ከዘረዘርኩልህ ውጪ ብዙ ጥቃቅን በጣም ደግሞ በየጓዳው በተለይ በጊዜው በነበረው ስርዓት አፈና ከኛ ጋር መገናኘት ራሱ ወንጀል ስለነበር ኢብን መንግስት የገደላቸውን ቤት ቤተሰቦች ለመርዳት እንዴት ተደብቀን እንዳደረግን፣ ሌላው ቀርቶ ቆሼ ላይ በደረሰው አደጋ እርዳታ ለመስጠት ክልክል ስለነበር ምክንያቱም የፖለቲካው ሁኔታ የሚፈቅድ አልነበረም። በአሸባሪነት የተከሰስን ሰዎችም ስላለን በቤተ ክርስቲያን በኩል ተደብቀን እንዴት አድርገን እርዳታው እንዳደረስን ወደፊት የሚገለጽ ይሆናል። ይህም በምናደርግበት ጊዜ ቀደም ሲልም የዘረዘርኳቸው እያሉ አንዳንዶች በማህበራዊ ሚዲያ በግሌም እዚህ እንዲሳታረጉ እዚህ እንዲሳ እናንተ የዚህ ብሔር ናችሁ እናንተ ይህን ብሔር ስለምጠሉ ነው የሚል በጣም የሚፈታተን ብዙ አይነት እርግማን ያጋጥመናል፣ ግን በትዕግስት አልፈነዋል። አሁንም ይሄን እርዳታ ስናደርግ በጌዲኦ አካባቢ ዜጎቻችን የምናየው አይነት በደል ወይም ደግሞ በዚህ ዘመን ይሆናል ብለን ያላሰብ ነው። እንደዛ በረሃብ የተጠቁ ህጻናት ስናይ፣ አጥንት የገጠጠ እናት ስናይ ፖለቲካ ምን ያደርጋል የሚል ስሜት ነው የፈጠረብኝ እና አንዳንዶች ይሄንን ሌላውን ብሔር በመጥላት ያረከው ነው ሁሉ ያሉኛሉ። ግን ህሊናና እግዚአብሔር ነው ፍርድ ሰጪዎቹ በንጹህ ህሊና እያደረግን ያለ ነው። እኛ በተመቻቸ ቦታ ላይ ኖረን አንድም ዜጋ ውሃ አጥቶ የደረቀ ከንፈር ማየት፣ እናት ለልጇ የምትሰጠው አጥታ የምታበላው አጥታ ወደ ሰማይ ስታንጋጠጥ ማየት፣ እኔህን ፈተና ሰው የሆነ ሰው እንዴት ዝም ይላል የሚል ስሜት ነው እና በዚህ መንፈስ ነው የምንንቀሳቀሰው። እንዳልከው ደግሞ ሀገራችን ውስጥ የተፈጠረው የፖለቲካ አየር ውጥረት አለው። በዚህ ውስጥ አንድም ሳይሆን አስር ሰው ተከታይ ያለው ቤተሰቡንም የሚመራ ቢሆን በጣም በጥንቃቄ መራመድ አለበት። እያንዳንዳችን ከአንደበታችን የሚወጣው ነገር እሳት እየጫረ እንደሆነ መረዳት አለበት እና እኔ ከዚህ ከሰብአዊ አገልግሎት በተጨማሪ ኢትዮጵያውያን ለምንጽፈውና ለምንናገረው ነገር ኃላፊነት ካልወሰድን በአገራችን ላይ ለሚመጣ ጥፋት እያንዳንዳችን ማስተዋጽኦ እንዳለን ማወቅ ያስፈልጋል እላለሁ። መልካም ታማኝ። እንግዲህ ትልቁን ቁልፍ የተጫን ይመስለኛል። የስጋት ድባብ ይታያል። ብዙዎች ከዚያ ትልቅ ተስፋ ከፈነጠቀ ሁኔታ በፍጥነት ወደ ሌላኛው ጫፍ የተገፉበት በመላው አገሪቱ ማለት ይቻላል ግጭቶች፣ ከቀይ መፈናቀል የዕለት ተዕለት አጋጣሚ የሆነበት ሁኔታ መፈጠሩ ይህን ስጋት ቢያገዝፈው ላይገርም ይችላል። ነገር ግን ሊወሰዱ የሚገቡ እርምጃዎችን በተመለከተ አሁን ያለው ሁኔታ የተሻለ አዝማሚያ እንዲኖረው ተጽዕኖ አድራጊዎች ስልጣን ላይ በኃላፊነት ላይ ያሉትን ጨምሮ ሊደረጉ የሚችሉ ጉዳዮች ላይ ምንድን ነው መሆን ያለበት ትላለ? ከመርፈዱ በፊት የሚደረጉ ሁኔታዎች ወሳኝ ናቸውና። አድማጮች አሉላ ከአርቲስት ታማኝ በየነ ጋር የጀመረው ቃለ ምልልስ አላበቃም። ሰፋ ያለውን ውይይታቸውን በፊታችን ሰኞ ይዞ ይቀርባል። በድረ ገጽ እና በፌስቡክ ገጾቻችንም ሙሉውን ውይይት እንድትከታተሉ እንጋብዛችኋለን። ለአሁኑ ግን ታማኝ በየነን እናመሰግናለን።